ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ሊጎብኙ። በኦስትሬሊያ ለምትገኙ ወንድሞቼና እህቶች እንደዚሁም በየአለም ውስጥ ያላችሁ እንደዚሁም ሀገር ቤት የፍቅር፣ የሰላም፣ የመቻቻል እና የደስታና የብልጽግና ዘመን የወደፊት አመት እንዲያመጣለን ተስፋዬ ነው። ይሄ አመትን ያሳለፍነው ብዙ ነገር ለመገንዘብ ችለናል። ስለ ራሳችንም ስለ ህይወትም ብዙ ነገር ለማመዛዘን ችለናል እና ዋናው ነገር ሁላችንም በየ እምነታችን አምላካችንን ሀገራችንን ሰላም እንዲሰጠን ፍቅር እንዲሰጠን መቻቻል እንዲሰጠን እና እንደዚሁ ደግሞ ሀገራችንን ካለችበት ቦታ ከፍተኛ ቦታ እንዲያደርስልን የሁላችንም ኃላፊነት ነው፣ የሁላችንም ጸሎት ነው። እግዚአብሔር ያስብልኝ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር።